ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። የኢትዮጵያ መንግስት ከውጭ አገር የሚደወሉ የስልክ ጥሪዎችን ይሰልላል ተባለ። በምናደርገው ጥናት ከተረዳኑ ነገሮች አንዱ ከውጪ የሚደወልላቸው ግለሰቦች ብዙውን ጊዜ ኢላማ እንደሚደረጉና ከህገወጥ ድርጅቶች ጋር ተነጋገሩ በሚል እንደሚከሰሱ ነው። የሁማን ራይትስ ዋቹ የአፍሪካ ጥናት ምሁር ፌሊክስ ሆርንን ድምጽን የሰማ ነው። ዝርዝሩ በእለቱ አብይ ርዕስ በድጋሚ ይቀርባል። አዎ፣ በድጋሚ በድጋሚ ማለታችን ከትናንት ወዲያ ሰኞና ትላንት ማክሰኞ ፕሮግራሞቻችን በተለይ በናይል ሳት አለመደመጣቸውን የገለጻችሁልን አድማጮች ስላላችሁ ነው። ስለ ጥቆማው እናመሰግናለን። ስለተፈጠረው የቴክኒክ ጉድለት ደግሞ ይቅርታ እየጠየቅን ዛሬ አንዳንዶቹን ደግመን እናሰማችኋለን። ዛሬ ስንሰማ ይሆን? ተስፋ እናደርጋለን። አልያ ግን የተለመደ የአድማጮቻችንን ጥቆማ እንጠብቃለን። አዲሱ መልካም። በአለም ዜና ረገድ የሆነ እንደሆነ የሶማሊያና የአሚሶም ወታደሮች ኤልቡርን ከአልሻባብ አስለቀቁ፣ የተባበሩት መንግስታት ድርጅት ለሱዳን ረሀብተኞች የገንዘብ እርዳታ ጠየቀ የሚሉ ይገኛሉ። በሁለተኛው አጋማሽ ሴቶችና ቤተሰብ በተመደበለት ሰዓት ይቀርባል። ቀደም ሲል ግን ስለ ሰማያዊ ፓርቲ ሊቀመንበር የዩናይትድ ስቴትስ ጉዞ መስተጓጎል የትናንቱን እንደግማለን ለምን አልተሰማንም? ና ቅድምም እንዳል ነው። እንደምን አምሽታችኋል የተከበራችሁ አድማጮቻችን፣ የምናስተናግዳችሁን የቆንጅት ታዬና እኔም አዲሱ አበበንም ፕሮግራሙን ኃይሉ እየመራ ነው የሚገኘው የረቡዕ መጋቢት 17 2006 ዓ ም ፕሮግራማችንን በአለም ዜና እንጀምር። በሶማሊያ የመንግስቱና የአፍሪካ ህብረት አሚሶም ወታደሮች ኤልቡር የተባለችውን ከተማ አልሻባብን አስለቅቀው ተቆጣጥረዋል። ኤልቡር በማዕከላዊ ሶማሊያ ከአልሻባብ ጠንካራ ይዞታዎች አንዷ እንደነበረችም ተጠቁሟል። በማዕከላዊ ሶማሊያ የጋልጉዱድ ክፍለ ሀገር ምክትል አገር ገዢ አብዱ ሐኪም አብዱላሂ ዋርሳሜ ለቪኦኤ ሶማልኛ አገልግሎት በሰጡት ቃል የአልሻባብ ተዋጊዎች በሚገባ የታጠቁት የአሚሶም እና የሶማሊያ መንግስት ኃይሎች ሲደርሱባቸው በፍርሃት ከተማውን ለቀው ወጥተዋል ብለዋል። በአሁኑ ወቅት አሚሶምና የመንግስቱ ጦር ሰራዊት የሚያካሄዱት የተዋጣ የጋራ ዘመቻ በመሆኑ አልሻባቦች ከአሁን ቀደም እንዳደረጉት ተመልሰው ወደ ከተማይቱ መግባት አይችሉም ሲሉ ምክትል አገረ ገዥ አስረድተዋል። አያይዘውም የአገር ውስጥና ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ለኤልቡር ህዝብ እርዳታ እንዲያደርጉ ተማጽነዋል። የተባበሩት መንግስታት ድርጅት በሱዳንና በደቡብ ሱዳን ለረሃብ የተጋለጡ ሚሊዮኖችን ለመርዳት እየተጣጣረ ባለበት በአሁኑ ወቅት ለአስቸኳይ እርዳታው የሚውል እጅግ ከፍተኛ የገንዘብ እጥረት እንደገጠመው ተገለጠ የአሜሪካ ድምጿ ማርገሬት በሽር ከመንግስታቱ ድርጅት ዋና መቀመጫ ከኒውዮርክ ባጠናቀረችው ዘገባዋ እንዳመለከተችው አፋጣኝ እርዳታው በሰዓቱ ካልደረሰ ብዙዎች ለህልፈት መዳረጋቸው ነው ዘገባውን አሉላ ከበደ ይዞታል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ክፍል ኃላፊ ጆን ጊንግ ትላንት ድርጅታቸው በሱዳን የዳርፉር ግዛትና በደቡብ ሱዳን የሚያስፈልገው የሁለት ነጥብ ሶስት ቢሊዮን ዶላር ጠይቋል። በዳርፉር ግጭት ከሁለት ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። በሌሎች የሱዳን አካባቢዎች ደግሞ ከስድስት ሚሊዮን በላይ ሰዎች የሰብአዊ እርዳታ ይሻሉ። በሌላ በኩል በቅርቡ በተካሄደው የደቡብ ሱዳን ግጭት ከሰባት ሚሊዮን በላይ ሰዎች በሀገር ውስጥ ተፈናቅለዋል። ሌሎች ቁጥራቸው ከሩብ ሚሊዮን በላይ ሰዎች ደግሞ ወደ ጎረቤት አገሮች ተሰደዋል። የተባበሩት መንግስታት ድርጅት ጨምሮ እንዳመለከተው ከአምስት ሚሊዮን በላይ ደቡብ ሱዳናውያን መሰረታዊ የሰብአዊ እርዳታ ባፋጣኝ ይሻሉ። የመንግስታቱ ድርጅት ለዚህ ሁሉ የአስቸኳይ ጊዜ ረድኤት ከጠየቀው የገንዘብ መጠን ለጥሪው ያገኘው ምላሽ ግን በእጅጉ አናሳ መሆኑን ነው የሰብአዊ ጉዳዮች ኃላፊው ጊንግ ያመለከቱት። በዚያ ክፍተት በሚያስፈልገንና ባገኘነው የእርዳታ ገንዘብ መጠን መካከል ባለው ልዩነት ሰዎች እያለቁ ነው። ሁኔታው ያን ያህል የከፋ ገጽታ ያለውና ሰቅጣጭ ነው። ለሱዳን ከተጠየቀው የ995 ሚሊዮን ዶላር እርዳታ ገንዘብ 34 ሚሊዮን ዶላር ከአጠቃላዩም ሶስት በመቶ ያህሉ ብቻ ነው የተገኘው። ለደቡብ ሱዳን ከተጠየቀውም አንድ ነጥብ ሶስት ቢሊዮን ዶላር ከሚጠጋ የእርዳታ ገንዘብ ሲሶ ያህሉ ብቻ ነው የተገኘው። የእርዳታ ገንዘብ መዋጮ ውጥረት ያሳደረው ስጋት ከሁለት ወራት በኋላ በሰኔ ወር የሚገባው ክረምት መንገዶችን ለትራንስፖርት አዳጋች በማድረግ የሚደቅነው ፈተናም ሁኔታውን ይበልጥ አደገኛ ያድርገዋል ተብሏል። በማዕከላዊ አፍሪካ ሪፐብሊክ የሚገኝ የአፍሪካ ሰላም አስከባሪ ኃይል ጸረ ባላካ የሚባለውን የሚሊሻ ቡድን ከአሁን በኋላ በጠላት ኃይልነት የሚመለከት መሆኑን አስታውቋል። ኤምአይስሲኤ በመባል የሚታወቀው ዓለም አቀፍ ኃይል አዛዥ ጀኔራል ዣን መሪ ሞኮኮ ትናንት ማክሰኞ መዲናዋ ባንጊ ላይ በሰጡት መግለጫ ይህን ያስታወቁት በአቅራቢያው ባለች ከተማ አንድ ሰላም አስከባሪ በጥይት ተመትቶ በተገደለ ማግስት ነው። ሌሎች ሰላም አስከባሪዎች በአጸፋው ተኩሰው 12 አጥቂዎችን ገድለዋል ሲል ሚስካ በምህጻረ ቃል አስታውቋል። አጥቂዎቹ ጸረ ባላካ ሚሊሻያ አባላት መሆናቸው እንደታወቀም ሰላም አስከባሪ ኃይሉ ተናግረዋል። ጸረ ባላካን የሚስካን ተሽከርካሪዎችና ሰራዊቱንም ጭምር በተቀነባበረ መንገድ የጥቃት ኢላማ እያደረጉ ያሉት የሰላም አስከባሪው ኃይል አዛዥ ጀኔራል ሞኮኮ፣ በዚህም ድርጊታቸው የሰላም ጸሮች መሆናቸውን አሳይተዋል። እኛም ህገ ወጥ ታጣቂ ቡድኖችን ለማስወገድ ቆርጠን ተነስተናል ብለዋል። የሚበዙት ክርስቲያኖች የሆኑት ሚሊሻዎች በመዲናዋ ባንጊና በሌሎችም ከተሞች የሙስሊሞች ሰፈሮች እየገቡ ጥቃትና ዝርፊያ በማካሄድ በብዙ ሺዎች የተቆጠረ ወደ ጎረቤት ሀገሮች እንዲሰደድ አድርገዋል ሲሉ የሰላም አስከባሪው ኃይል አዛዥ አስረድተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ አገልግሎት ነው። ዓለም አቀፉ ማህበረሰብ የክሬሚያ ልሳነ ምድርን ወደ ግዛቷ የጠቀለለችውን ሩሲያን ለማግለል በቁርጠኝነት አንድ ሆኖ ቆሟል ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተናገሩ። ጉዳዩ አውሮፓ የሀይል አቅርቦት ችግሯን ለመፍታት ሌላ አማራጭ ምንጭ መፈለግ እንዳለባት አጉልቶ የሚያሳይ ነው ብለዋል። ፕሬዚደንቱ ሚስተር ኦባማ ይህን የተናገሩት ዛሬ ረቡዕ ስለ አውሮፓ የወደፊት የነዳጅ ፍላጎቶችና ስለ ዩክሬን ቀውስ ብራሰልስ ውስጥ ከአውሮፓ ህብረት መሪዎች ጋር ከተነጋገሩ በኋላ ነው። የሩሲያ የነዳጅ ዘርፍ ቀጣዩ የዩናይትድ ስቴትስና የአውሮፓ ህብረት የምጣኔ ሀብት እቀባዎች ኢላማ ሊሆን እንደሚችልም እንደሚችልም ሚስተር ኦባማ አክለው ገልጠዋል ሚስተር ኦባማ ዛሬ ከኔቶ ማለት ከሰሜን አትላንቲክ ቃል ኪዳን ድርጅት ባለስልጣናት ጋር ይነጋገራሉ። ለሩሲያ ጥቃት የተጋለጥንን የሚል ስጋት ባላቸው ሀገሮች ኔቶ በቋሚነት መገኘት አለበት ሲሉ ፕሬዝደንቱ በብረሰልስ ለጋዜጠኞች በሰጡት ቃል አስገንዝበዋል። የዩክሬን ሁኔታ አሉ ፕሬዝደንቱ ነጻነት በነጻ እንደማይገኝ የሚያስታውስ ነው። በመሆኑም ሁሉም ለጋራ መከላከያ ኃይል የበኩሉን አስተዋጽኦ ማድረግ አለበት ብለዋል። ሚስተር ኦባማ በአውሮፓ የያዙት ንግግር ሩሲያ ክሬሚያን ከዩክሬን መንጠቋ ላይ የምዕራባውያንን ተቃውሞ ያጠናክረዋል ተብሎ ይጠበቃል። ፕሬዚደንቱ ከኔቶ ባለስልጣናት ጋር በሚያደርጉት ውይይት ለአጋር ሀገሮች ዩናይትድ ስቴትስ ያላትን ድጋፍ በድጋሚ እንደሚያረጋግጡበትና የቃል ኪዳን ድርጅቱ አባል ሀገሮች ለዩክሬን መንግስት እርዳታ እንዲሰጡ ይማጸኑበታል ተብሎ ተጠብቋል። ሩሲያ የክራይሚያን ልሳነ ምድር ወደ ግዛቷ በመጠቅለሏ ምክንያት ከምዕራባውያን ጋር የያዘች ፍጥጫ ከተባባሰ አሁንም ደካማ ቀድሞውንም የተዳከመው ኢኮኖሚያዋ ዘንድሮ ይብሱን ይቀጫል ሲል የዓለም ባንክ ደመደመ። የዓለም ባንክ ዛሬ ረቡዕ ባወጣው አዲስ ሪፖርት የሩሲያ መጣኔ ሀብት በዚህ የአውሮፓውያን 2014 ዓ.ም በአንድ ነጥብ ስምንት ከመቶ ሊቀጭጭ እንደሚችል እና የመዋለ ንዋይ አፍሳሾችም ከአሁን ቀደም ባልታየ መጠን 150 ቢሊዮን ዶላርስ ከሀገሪቱ ሊያወጡ እንደሚችሉ አትቷል። በሩሲያ ኢኮኖሚ ላይ ይታይ የነበረው የትምምን ችግር በአሁኑ ጊዜ የትምምን ቀውስ ደረጃ ላይ መድረሱንና የመጣኔ ሀብቷን መዳከም በደንብ እንዳጋለጠው ቢሮው በዚህ በዋሽንግተን የሆነው ዓለም አቀፍ አበዳሪ ተቋም አስረድቷል። ህንዱቅያኖስ ውስጥ ሳይወድቅ እንዳልቀረ የተነገረው የሚያሌዥያ አየር መንገድ አውሮፕላን ክፍሎች ሊሆኑ ይችላሉ የተባሉ 122 ተጨማሪ አካላትን የሚያሳይ የሳተላይት ምስል መተንተኑን የማሌዥያ መንግስት አስታወቀ። የማሌዥያ ጠቅላይ ሚኒስትር ሂሻ ሙዲን ሁሴን ዛሬ ለጋዜጠኞች በሰጡት መግለጫ የአውሮፕላኑ ስብርባሪ ሊሆኑ ይችላሉ የተባሉትን እነዚህን አካላት ፎቶ አንድ የፈ የፈረንሳይ ሳተላይት ያነሳው ከሶስት ቀናት በፊት ባለፈው መጋቢት 14 ቀን እንደነበረ አመልክተዋል። አንዳንዶቹ አካላት የአንድ ሜትር ርዝመት ያላቸውና ሌሎች ደግሞ እስከ 23 ሜትር የሚረዝሙ መኖራቸውን ሚኒስትሩ ተናግረዋል። እነዚህ አካላት ጠጣር የሆነ ተፈጥሮ ያላቸውና ብሩህ ቀለም ያላቸው መሆናቸውን የታዩትም ከአውስትራሊያዊቱ ፐርዝ ከተማ ወደ 2557 ኪሎ ሜትር ርቀት ላይ መሆኑን ጠቅላይ ሚኒስትሩ ጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የመካከለኛው ምስራቅ የሰላም ድርድር ለማንቀሳቀስ ተስፋ ይዘው ዮርዳኖስ ይገኛሉ። ሚስተር ኬሪ የተጓዙት የአረብ አገሮች እስራኤልን በአይሁዶች ሀገርነት ፈጽሞ እውቅና አንሰጣትም እያሉ በሚገኙበት በዚህ ወቅት መሆኑ ነው። የውጭ ጉዳይ ሚኒስትሩ ዛሬ አማን እንደገቡ ከዮርዳኖስ ንጉሥ አብደላ ጋር ተነጋግረዋል። በሰላም ድርድሩ በእስራኤልና በፍልስጤማ መካከል ያለውን ልዩነት ለማጥበብ ሲሞክሩ ሊሞክሩ የፍልስጤማውያን ፕሬዚዳንት ማህሙድ አባስን ያነጋግራሉ ተብሏል። በሌላ በኩል ግን ዛሬ በኩዌት የአረብ ሊግ የእስራኤልን በአይሁዶች ሀገርነት እውቅና መስጠት አይታሰብም በማለት መግለጫ አውጥቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ፍልስጤማውያኑ መሪዎች እስራኤልን በአይሁዶች ሀገርነት እንዲያውቁ ሲወተውቱ ቆይተዋል። እዚህ ዩናይትድ ስቴትስ በምዕራቧ የፓሲፊክ አካባቢ ክፍለ ሀገር በዋሽንግተን ባለፈው ሳምንት በደረሰው የኮረብታ መናድ አደጋ የሞቱ ሰዎች ቁጥር 16 መድረሱ ተረጋገጠ። አደጋው በደረሰበት በገጠር አካባቢ በርካታ መኖሪያ ቤቶችን አውድሟል። በአደጋው ከሞቱት ሰዎች የሞቱት ሰዎች ቁጥር የተቀየረው ለፍለጋ የተሰማሩ ሰራተኞች ከሲያትል ከተማ አቅራቢያ በምትገኘው ኦሶ በምትባለው ከተማ ሁለት ተጨማሪ አስከሬኖችን ካገኙ በኋላ ነው። አንድ መቶ ሰባ ስድስት ሰዎች የገቡበት እስካሁን እንዳልተገኘ ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ25ና በ31 ሜትር ባንድ መካከለኛ ሞገድ እንዲሁም በናይል ሳት እንገኛለን። አዎ በናይል ሳት እንገኛለን እንደመጣለን ብለንም ተስፋ እናጠቀልን አይደለም። የምናስተናግዳችሁ ደግሞ እኔ አዲሱ አበበና ቆንጂት ታዬ ነን። ሻንታ ሬድ ይገብቷል አውሮፕላን ውስጥ ለጉዞ ያስኳቸው አንዳንድ እቃዎችና ዶኪሜንቶች ያስኩባት መጠነኛ ሻንታ አለች። ያንን ተቀብለው ለብቻ አደረጉት እኔን ለብቻ ቆዩም ወደ ሶስት አተኩላ ቆይተው ፓስፖርት ሲመልሱልኝ ከፓስፖርት ውስጥ አንድ ገብ ጎሏል እና የጎደለበት ምክንያት አናውቅ መጓዛችንም አለች። የተቃዋሚው ሰማያዊ ፓርቲ ሊቀመንበር አቶ ይልቃልጌትነት ናቸው የተደመጡት። ዝርዝሩ በሁለተኛው አጋማሽ በቀዳሚነት እንደገና በድጋሚ ላለሁ ደግሞ ይቀርባል። ትላንትም ቀርቦ ነበር። አሁን ወደ ዕለቱ አብይ ርዕስ። በመላ ኬንያ የሚገኙ የሶማሊያ ስደተኞች ወደ እየተመደቡባቸው የመጠለያ ሰፈሮቻቸው ተመልሰው እንዲገቡ የኬንያ መንግሥት ትዕዛዝ አውጥቷል። መንግሥቱ ይህን ትዕዛዝ ያስተላለፈው ሰሞኑን ለተፈጸሙ ጥቃቶችና ዛቻዎች ተጠያቂዎቹ የሶማሊያ ታጣቂዎች ናቸው የሚል ክስ ከወጣ በኋላ ነው። በሌላ በኩል ደግሞ እርምጃው ንጹሐን ሰዎችን ያለ አግባብ የሚቀጣ ነው ሲሉ የሶማሌ ማህበረሰብ አባላት መውቀሳቸውን የአሜሪካ ድምጹ ጌብጃስኖ ከናይሮቢ ዘግበዋል። ሰሎሞን አባታ ያቀርበዋል። ኬንያ ውስጥ የሚገኙት ስደተኞች ሁሉ ዳዳብና ካኩማ ወደሚገኙት የመጠለያ ሰፈሮች በአስቸኳይ ተመልሰው እንዲገቡ ዛሬ የመንግስቱን ትእዛዝ ይፋ ያደረጉት የሀገር ውስጥ ጉዳይ ሚኒስትሩ ዮሴፍ ኦሌሌንኩ ናቸው። የተላለፈውን መመሪያ ጥሶ የሚገኝ ማንኛውም ስደተኛ ህግ በሚያዘው መሠረት እንደሚያዝም ሚኒስትሩ አስጠንቅቀዋል። አዲሱ ትእዛዝ ከሰፈሮቹ ውጭ እየኖሩ በሚሰሩ በአስር ሺዎች የሚቆጠሩ ሶማሊያውያን ስደተኞች ሕይወት ላይ አሉታዊ ትርጉም እንደሚኖረው ይሰማል። ሪፖርተራችን ጌብጃ ስሎ ናይሮቢ ላይ ያነጋገረው ከሶማሊያ ከሃያ ዓመት በፊት ኬንያ ገብቶ የታክሲ አገልግሎት ላይ ተሰማርቶ የሚገኘው መሐመድ መሐሙድ ኦላሶ አንዱ ነው። ኬንያ ውስጥ በተለይ ናይሮቢና ሌሎችም ትልልቅ ከተሞች ውስጥ የምንገኝ እንደኔ አይነት ሶማሌዎች ይህንን የምንመለከተው አግባብነት እንደሌለው ወይም ፍትሐዊነት የጐደለው እርምጃ ነው። አንድ መግለጫ እንዲያው ዝም ብሎ እየደጋገሙ ማስተላለፍ ከሕጉም ጋር የሚጣጣም አድራጎት አይደለም። ባለፈው ዓመትም እንዲሁ የኬንያ መንግሥት አውጥቶት የነበረውን ተመሳሳይ ትእዛዝ እርምጃው ከተሞች ውስጥ የሚኖሩ ሰዎችን መብቶችና መሠረታዊ ነጻነቶች ይጋፋል በሚል የሀገሪቱ ከፍተኛ ፍርድ ቤት ውድቅ አድርጎት ነበር። መንግስቱ መንግሥቱ ያወጣው ትእዛዝ ሀገሪቱ ለተደቀኑባት የጸጥታ ችግሮች እየተሰጠ ያለ ምላሽ ነው ብለዋል ሚኒስትሩ ኦሌሌንኩ በሰጡት መግለጫ። ባለፈው እሁድ ታጣቂዎች በአንድ የሞምባሳ ቤተ ክርስቲያን ላይ ተኩስ ከፍተው ስድስት ሰው መግደላቸውና ሌሎች የበዙ ደግሞ ማቁሰላቸው መነገሩ ይታወሳል። ከአንድ ሳምንት በፊት ደግሞ በፈንጂ የታጨቀ አንድ ትልቅ ተሽከርካሪ በሞምባሳ ፖሊስ ጠቅላይ መምሪያ ደጅ ላይ ቆሞ ተገኝቷል። በቅርቡ ለተፈጸሙት ጥቃቶችና ባለፈውም ዓመት በናይሮቢው ዌስትጌት የገበያ ማዕከል ላይ ለተጣሉት አደጋዎች የሶማሊያው አማጺ ቡድን አልሻባብ ኃላፊነቱን ወስዷል። አብዛኞቹ ስደተኞች እኮ ሁለት ጉርሳቸውን ለማግኘት ደፋ ቀና የሚሉ ናቸው እንደ ሽብርተኛ ሊታዩና ሊያዙ አይገባቸውም፣ ሲሉ ናይሮቢ የሚገኘው የሶማሌ ቢዝነስ ማህበረሰብ ሊቀመንበር ሀሰን ጉሌድ ቅሬታቸውን ገልጸዋል። ናይሮቢና ሞምባሳ ንግድና ስራ ያለው ኮስታራ የንግድና የስራ ሰው እዚህ ሀብት ንብረት ያፈራና የያዘ ሽብርተኝነትን ይደግፋል ብዬ አላስብም። እኛ የምናያቸው ሽብር ፈጣሪዎች ምን እንደሚያደርጉ ግራ የተጋቡ አንዳች ክፉ ነገር እንዲፈጽሙ ተልከው የመጡ ወጣቶች ናቸው። ኬንያ በአውሮፓውያኑ የዘመን አቆጣጠር በ1990ዎቹ የመጀመሪያ ዓመታት በከፈተቻቸው ግዙፎቹ የዳዳብና ካኩማ ሰፈሮች ውስጥ በመቶ ሺዎች የሚቆጠሩ ሶማሊያውያን ስደተኞችን እየተቀበለች እንደምታስተናግድ ይታወቃል። በሌላ በኩል ግን በእነዚያ ሰፈሮች ያለው የጸጥታና የደህንነት ሁኔታ የሶማሊያ ታጣቂዎች በረድኤትና በመንግሥት ሠራተኞች ላይ ይጥሏቸዋል በሚባሉ አደጋዎች ምክንያት አሳሳቢ ሆኖ ቆይቷል። የዕለቱን አብይ ርዕስ ነበር የሰማንም። ወደ መጽሔቱ ዘለቅን። በኢትዮጵያ የመንግሥትና የግል ዘርፍ ሕክምና ጥምረትና ትብብር ድሃው ሕዝብ አገልግሎት በሚያገኝበት ላይ ማትኮር እንዳለበት ተገለጠ። ትብብሩን በሚመለከት የአሰራር ስልትም የተነደፈ መሆኑ ታውቋል። በግሉ የሕክምና ዘርፍ እስከ 45 ከመቶ የሆነው ሕዝብ እንደሚገለገልም ጥናቶች ይጠቁማሉ። መለስካቸው አመሃ ዝርዝሩን ያቀርባል። ዛሬ ረፋዱ ላይ የኢትዮጵያን የግል ዘርፍና የመንግስትን የህክምና አገልግሎት ትብብር ወሳኝነት፣ የግሉ ዘርፍ የህክምና አገልግሎት የሚገኝበትን ሁኔታ፣ ዘርፉን ለመቆጣጠር መልካም የሆኑ አሰራሮችን ለመመርመርና ተዛማጅ ጉዳዮች ላይ ለመምከር ያቀደ አንድ ጉባኤ ተከፍቷል። በዚህ ጉባኤ ላይ የጤና ጥበቃ ሚኒስቴር ሚኒስትሩን ወክለው የተገኙት ዶክተር አዲስ ታምሬ ለጋዜጠኞች እንደገለጹት ከሆነ ሚኒስቴሩ መንግስትና የግሉ የህክምና አገልግሎት ዘርፍ አገልግሎቱን ለሁሉም ተደራሽ ለማድረግ በሚቻልበት ሁኔታ ለመተባበር የአሰራር ስልት ወይንም ስትራቴጂ እንደተነደፈ ተናግረዋል። ይሄ ሰነድ በቅርቡ ይፋ እንደሚደረግም አልሸሸጉም። ይሁንና ይህ ሰነድ ከመውጣቱ በፊት ለሀገሪቱ የሚጠቅማት የአሰራር ብልሃት ወይም ሞዴል እንዴት ያለ ነው በሚለው ጉዳይ ላይ መወያየት እንደሚያስፈልግ አመልክተዋል። እየተዘጋጀ ያለውም ሰነድ ከመውጣቱ በፊት ኢትዮጵያን የሚጠቅማት ሀገራችንን የሚጠቅማት ወደፊት ሊያስኬደን የሚችል ክፍተቶችን ሊሞላ የሚችል ሞዴል የትኛው ነው? የዚህ ፐብሊክ ፕራይቬት ፓርትነርሽፕ የሚባሉ ብዙ ሞዴሎች አሉ። የትኛው ሞዴል ነው መከተል ያለብን የሚለውን ነገር በጥልቀት እየተወያየንበት ነው ያለ ነው። እና እነዚህ እንግዲህ ይፋ የሚሆኑበት ጊዜ ላይ በጣም ብዙ ነገሮችን አስፋፍተን እንሰራለን። ዶክተር አዲስ አጥብቀው እንደተናገሩት ከሆነ በኢትዮጵያ ሁኔታ የትብብሩ የአሰራር ብልሃት ወይም ትብብሩ ሲፈጠር ዋና ዓላማው ማድረግ ያለበት በህብረቱ የሚሰጠው የሕክምና አገልግሎት ድሃውን ህዝብ እንዴት ተጠቃሚ ሊያደርገው ይችላል የሚለው መሆን አለበት። ድሃውን ተጠቃሚ የማያደርግ ፓርትነርሽፕ ከሆነ ዘላቂነቱን ማረጋገጥ በጣም አስቸጋሪ ነው። የመክፈል አቅሙ ዝቅ ያለውን አማራጭ የሚሰጥ ነገር ካልሆነ አስቸጋሪ ይሆናል ማለት ነው። እና አሁንም ጠንክረን እየሰራን ያለነው ድሃው እንዴት አድርጎ ተጠቃሚ ይሆናል ከዚህ ቅንጅት፣ ከዚህ አብሮ መስራት ድሃው እንዴት ተጠቃሚ እናደርጋለን የሚለውን በትኩረት እያየን ነው። የግሉ ዘርፍ በአብዛኛው ትኩረቱ ከሸቀጡ ወይንም ከአገልግሎቱ ትርፍ ማግኘቱ መሆኑ የማይካድ ቢሆንም በሕክምናው በኩል በግሉ ዘርፍና በመንግስት ትብብርና ጥምረት አገልግሎት የሚሰጡ ተቋማት የሚኖራቸው ባህሪ በማያወላውል መልኩ የግል ወይንም የመንግስት ተብለው የሚፈረጁ ላይሆኑ እንደሚችሉ ዶክተር አዲስ ይጠቁማሉ። ከመንግስት የሚሰጡ ሀብቶችንና ከግል ዘርፉ የሚመጡ ሀብቶችን በማቀናጀት በተመጣጠነ ዋጋ ጥራት ያለው የህክምና አገልግሎት መስጠት ይቻላል ይላሉ። እንደ ምሳሌም በአሁኑ ጊዜ አዲስ አበባ ውስጥ በዘውዲቱ ሆስፒታል አዲስ የተሰራውን የአይን ህክምና ማዕከል ጠቅሰዋል። መሬት የቀረበበት ነገር አለ፣ የሰው ኃይል አለ፣ ሌሎች ከጥቅማጥቅሞች ጋር የተያዙ ነገሮች አሉ። ያንን ነገር መንግስት በበኩል የተደገፉ ነገሮች ስላሉ እዛ ያለው የፕራይቬት ሴክተሩ ድሃውን ተጠቃሚ ሊያደርግ የሚችል ስራ መስራት አለበት ማለት ነው እና ያንን እኛም በቀጣይነት የምንከታተለው ነገር ይሆናል ማለት ነው። የግሉ የህክምና ዘርፍ ከመንግስት ጋር በህብረት በሚሰራበት ጊዜ ከውጭ የሚገቡ መድኃኒቶችም ሆኑ ሌሎች የህክምና መገልገያ መሳሪያዎችን በጋራ የማስገባት እድሉ ሊሰፋ እንደሚችል ደግሞ የጠቀሱት በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ የግሉ የህክምና ዘርፍ መርሃ ግብር ተወካይ ዶክተር ተስፋይ ክብረጊታን ናቸው። ከዚያም ማለፍ ብለው የግሉ የህክምና ዘርፍ ማህበራዊ ግዴታ እንዳለበትም ያውቃል ይላሉ። እኛ እዚህ ያለ ነው በጠቅላላ ተሰባስበን ይህን ያክል እናመጣለን በምንል ዋጋው የትና የት ነው የሚወርደው። ኮሌክቲቭ ፖቴንሻል አላቸው ይህንን ለማውረድ ዋጋውን የሚመጣው ሬጀት ያ ዋጋ ሲወርድ፣ አሁን ጊዜ ድርድሩ ምንድን ነው? አያ ዋጋ መቶ በመቶ ለእናንተ አይሆን ለበሽተኛው ደግሞ አካፍሉት። ይሄ ነገር ወርደዋል፣ እናወርዳችሁታል፣ ወርዳችሁታል እና በራሳቸው አቅም ነው የሚያወርዱት። ቢሆንም ሶሻል ኦብሊጌሽን ይሄ ነው። ይህንን ያውቃሉ እነሱ። እንደዚህ በሚሆንበት ጊዜ እናወርደዋለን ወደ በሽተኛው። እንደሱ ነው አፎርደብል የምታደርገው። አንዳንድ ጥናቶችን የሚያመለክቱት ኢትዮጵያ ካሏት 2085 ሐኪሞች 25 በመቶ የሚሆኑት በልዩ ሕክምና ሙያ ከሰለጠኑት ደግሞ 23 በመቶ የሚሆኑት በአዲስ አበባ በሀረርና በድሬዳዋ ከተሞች በግሉ ዘርፍ ይሰራሉ። ከአጠቃላዩ ታካሚ ሕዝብ ደግሞ 45 በመቶ የሚሆነው በግሉ ዘርፍ እንደሚገለገል አንድ የዓለም ባንክ ጥናት ያስረዳል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቀጣዩም የመጽሔት ክፍለ ጊዜ ዘገባ የትናንቱ ስርጭት አልተሰማንም ያላችሁን አድማጮች በመኖራችሁ በድጋሚ የምናቀርበው ነው። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ቡድን ያወጣው አዲስ ዘገባ ኢትዮጵያ በሀገር ውስጥና በውጭ ሀገሮች ከሚኖሩት ኢትዮጵያውያን ጋር የሚደረገውን ግንኙነት ለመከታተል በጣም የተራቀቀውን የስለላ ሶፍትዌር ትጠቀማለች፣ ይላል የአሜሪካ ድምጽ ራዲዮ ዘጋቢ። ማርት ቫንደርቮልፍ ከአዲስ አበባ የላከችውን ዘገባ አዳነች ፍስሀዬ ታቀርበዋለች። የኢትዮጵያ መንግስት በዜጎቹ ላይ ለመሰለልና በውጭ ሀገራት የሚኖሩትን ኢትዮጵያውያን እንቅስቃሴን ለመቆጣጠር ሲል ከቻይና ከኢጣሊያና ከጀርመን የተገኙ የተራቀቁ ሶፍትዌሮችን ይጠቀማል፣ ይላል ሂዩማን ራይትስ ዋች ያወጣው ዘገባ። ፌሊክስ ሆን በዓለም አቀፉ የሰብአዊ መብት ድርጅት አፍሪቃን በሚመለከት ጉዳይ ጥናት ያካሄዳሉ። የኢትዮጵያ መንግስት በአገር ውስጥና በውጭ ሀገራት የሚኖሩ ኢትዮጵያውያን ለሚያደርጓቸው የስልክ ጥሪዎችም ሆኑ ለኢንተርኔት የመልእክት ልውውጦች ገደብ የሌለው ተደራሽነት አለው ይላሉ። ኢትዮጵያ ውስጥ በቻይና ለተቀየሰው የኮሚኒኬሽንስ ስርዓት በሀገሪቱ ለሚደረጉት የስልክ ጥሪዎችና ሜታ ዳታዎች ሁሉ ካለምንም ገደብ ተደራሽነት እንዲኖረው ያደርጋል። በውጭ ሀገራት ደግሞ የተወሰኑ የዳያስፖራ አባላት እንቅስቃሴን ኢላማ ለማድረግ በምዕራቡ ዓለም የተሰሩ ቴክኖሎጂዎችን እየተጠቀሙ ነው። እንዲህ አይነት ቴክኖሎጂዎችን የሚያገኘው ሃኪንግ ቲም ኤን ካምፓኒ ከተባለ ኢጣሊያ ውስጥ ከሚገኝ ኩባንያ፣ ጋማ ከተባለ የጀርመን ኩባንያም ጭምር ነው። የኢትዮጵያ ቴሌኮሚኒኬሽን ኢትዮ ቴልኮም የተባለው የመንግስት የጥቅሎሹ ይዞታ ነው። ኢትዮጵያ ውስጥ ሲም ካርድ ማግኘት የሚቻለው የግል የሆኑ ዝርዝሮችን በማስመዝገብ ነው። ይህም ሂማን ራይትስ ዋች እንደሚለው መንግስት የስልክ ጥሪ የሚያደርጉትን ሰዎች ለይቶ ለማወቅ ያመቸዋል። አንድ ትውልድ ኢትዮጵያ የሆነ የአሜሪካ ዜጋ ኮምፒተሬ ተቦር ብሯል ከአራት ወራት በላይ ለሆነ ጊዜም ስለላ ሲካሄድብኝ ቆይቷል በሚል ባለፈው ወር በኢትዮጵያ መንግስት ላይ ክስ መስርቷል። በተለይም የተወሰነ ዘር ቡድኖች ከውጭ ሀገራት የተደወሉ ስልኮችን እንደማንሳት ይሰጋሉ ይላሉ። ሆን በምናደርገው ጥናት ከተረዳ ነው ነገሮች አንዱ ከውጭ የሚደወልላቸው ግለሰቦች ብዙውን ጊዜ ኢላማ እንደሚደረጉና ከህገወጥ ድርጅቶች ጋር ተነጋገሩ በሚል እንደሚከሰሱ ነው። መረጃ ባይኖርም እንኳን በመንግስት ላይ በማሴርም ሊከሰሱ እንደሚችሉ ነው የተረዳ ነው። የኢትዮጵያ ጠቅላይ ሚኒስትር ልዩ አማካሪ ሚኒስትር ጌታቸው ረዳ ሂዩማን ራይትስ ዋች የሚለውን አስተባብለዋል። ድርጅቱ ከሞላ ጎደል በክልሉ ለሚፈጠር ችግር ሁሉ ኢትዮጵያን መክሰስ እንደ ልምድ ይዞታል። ኢትዮጵያ ውስጥ ለሚደረግ ነገር ሁሉም ለአሉታዊ ምላሽ ይሽቀዳደማል ሲሉ አቶ ጌታቸው ረዳ አስገንዝበዋል። ሚኒስትሩ አያይዘውም መንግስት የተቃዋሚዎችን የስልክ ንግግር ለመከታተል ተግባር ገንዘብ አያባክንም፣ እንዲህ አይነቱ ክስም ከቁም ነገር አይቆጠርም በማለት አጣጥለውታል። ወደሚቀጥለውና የመጨረሻው ዘገባ እናልፋለን። ይሄም አድማጮች ያልተሰማችሁ እንዳላችሁ በተለይ የናይልሳት ርጭታችን በዛ ምክንያት ደግመን የምናሰማው ነው። በጅቡቲ በርካታ ኤርትራውያን ስደተኞች በእስር መያዛቸውን በመቃወም አንዲት ኤርትራዊት ጄኔቫ በሚገኘው የጅቡቲ ኤምባሲ ፊት ለፊት የረሃብ አድማ ጀምረዋል። ከ267 የሚበልጡ ስደተኞች በኤርትራ ሳዋ የወታደራዊ ማሰልጠኛ ጣቢያ የጦር ትምህርት ወስደዋልና ለደህንነቴ ያሰጉኛል ሲል የጅቡቲ መንግስት እንዳሰራቸው ትናንት ያነጋገርናቸው የረሃብ አድመኛ ኤልሳ ጩሙሩ ገልጠው ገሚሶቹ ከአመት በላይ መታሰራቸውንም ተናግረዋል። ቀደም ሲል እንዳልነው የትናንቱ ባለመደገሙ ባለመሰማቱ፣ ዛሬ ድጋሚ ነው የምናሰማው። የረሃብ አድማ የሚያደርጉትን ኤልሳ ያነጋገረችው ትዝታ በላቸው ነች። ጅቡቲ ሁለት መቶ ስልሳ ሰባት ኤርትራውያኖች ረፍጂ ታስረዋል። እንግዲህ ከኤርትራ ከ- ከ- ኤርትራን ጥለው ከገቡ ቀን ጀምሮ ጅቡቲ ከገቡ ቀን ጀምሮ ማለት ነው። የጅቡቲ መንግስት አስረዋቸዋል። የታሰሩም ለምን ናሽናል ሰርቪስ ትሬኒንግ ሚሊተሪ ትሬኒንግ ስላደረጋችሁ ለአገሬ ያሰጋኛል፣ የጸጥታ ሪስክ ናችሁ እና መታሰር አለባችሁ ነው። ከነሱ ብዙዎች ብዙዎቹ እንኳን ሳይሆን አቴ ከፊሎቹ እስከ ስድስት አመት አስረዋል። ሁለት ሺ ስምንት ሁለት ሺ ዘጠኝ በፈረንጅ አቆጣጠር ማለት ነው የገቡ እስካሁን ታስረዋል። ሰዋያቸውም ሰዋያዩም ከዛች ከእስር ቤቱ አይወጡም ለስንት ጊዜ እንደሚቆዩ አያውቁም። የትምህርት እድል አልተሰጣቸው፣ መስራት አይችሉ፣ ምንም ነገር የላቸውም። ጊዜ የሚያደርጋቸው እንደገናም ልጆችና ባለቤት ያገቡ ማለት ነው የነበሯቸው ልጆቹንና ሚስቶቻቸውን እደጃ አስቀርተው ወንዶቹን ታስረዋል። ትናንትና ያነጋገርኩት ለሁለት አመት ተኩል ልጆቹና ሚስቱን አላየም፣ ለምሳሌ ከገባ ቀን ጀምሮ ማለት ነው። እነኝህ እንግዲህ ከኤርትራ ሸሽተው የወጡ ወጣት ኤርትራውያን ናቸው። አይደለ? አዎ፣ ባለትዳሮችም አሉባቸው። እና የጅቡቲ መንግስት ግን መልሳችሁ ትወጉኛላችሁ ነው የሚላቸው የውትድርና ትን ልምምድ ስላላችሁ ለእኔ ሀገር ጸጥታ ያሰጋኛል። ስለዚህ ይሄ የድንበሩ ጉዳይ ከኤርትራ ጋር ስላለ ልለቃችሁ አልችልም። ስለዚህ ሌላ ሀገር ካልወጣችሁ መስተከር እዚህ ታስራችሁ ነው ብትኖሩት ነው እና በጣም የሚያሳዝን ነው። ኤርትራ ውስጥ ደግሞ በሙሉ የወታደር ትሬኒንግ አድርጓል። በተለይ ወጣቱ፣ ሴትም ወንድም አዎ፣ ግዴታ ስለሆነ። ግን የጅቡቲ መንግስት እስካሁን እንዲለቃቸው ተጠይቋል። አዎ፣ እኔም ሄጄ ነበር። እኔም አነጋገርኳቸው ኳቸው ያ ሊለቀቁ አልቻሉም። ፕራይም ሚኒስትሩን አነጋገርኩ፣ ጄኔራሎቹን አነጋገርኩ። ጄኔቫ አይ፣ ጅቡቲ ሄጄ ነበር ሁለት ጊዜ ሄጄ አይቻቸዋለሁኝ። መንግስቱንም ጽፌ ያለሁኝ ላለፈ ሶስት አመት በተቻለኝ መጠን በደብዳቤና በአካል ላስረዳቸው ሞከርኩኝ፣ ግን ሊለቋቸው አልቻሉም። እርስዎ የሚወክሉት ማህበረሰብ አለ ወይስ በግሎ ነው ይሄን የሚያደርጉት? አይ፣ አለኝ ሂዩመን ራይት ኮንሰርን ነው የሚባለው። ለንደን ነው ቤዜ ዘሁኝ ነው የምሰራው። ሌሎች ኤርትራውያን አብሮት በረሀብ አድማው እየተሳተፉ ነው? አይ እኔ ብቻ ነኝ የረሀብ አድማውን ውሳኔ ወሰድኩኝ እና ያለሁኝ። ሌላ ምን እንቅስቃሴ እያደረጋችሁ ነው? በበኩሌ እንግዲህ እየጻፍን ነው፣ ፕሬስ ሪሊዝ እናወጣለን። ከተለያዩ ሌላ ማህበሮች ጋር ጽፈናል። እነሱም እየመጡ እያዩኝ ነው። አምባሳደሩንም እያነጋገሯቸው ነው። ከሂውመን ራይትስ ዎች ከዚህ ከኮሚሽነሩ ኦፊስ ሄደው ጅቡቲ አምባሳደሩን አነጋግረዋቸዋል። ዩኤንኤችሲአርንም እያነጋገሩ ነው እና ምን አይነት መልስ ትጠብቃላችሁ አሁን? እኔ እንግዲህ ከእስር ቤት ይለቀቁ እና ስደተኞች ስለሆኑ የስደተኞች መኖሪያ ካምፕ አላቸው፣ ጅቡቲ ውስጥ እዛ እንደ ኖርማል ስደተኛ ይኖሩ። እነዚህ ሰዎች ከእስር ቤት ወጥተው ኤርትራ፣ በሀገሩ በሙሉ እስር ቤት ሆኗል በአሁኑ ሰዓት እና ከእስር ቤት ሸሽተው እንዲያውም ድንበሩን ሲጥሱ የተገኙ ተኩሳችሁ ግደሉ የሚል ሕግ እያለ ይሄን ጥሰው የመጡ ሰዎች እሳ ለምንድን ነው ሁለተኛ እስር ቤት ሲያስገባችኋቸው? እነዚህ ሰዎች የበደሉት ነገር የለም ነው የምላችኋለሁ። ስለዚህ ይለቀቁ። ዩኤንኤችሲአርን ደግሞ እንግዲህ እነዚህ ሰዎች የጅቡቲ መንግስት እስካልፈለጋቸው ድረስ እንግዲህ የሆነ ቦታ ፈልጉላቸው እንጂ አምስት ስድስት ዓመት ኤርትራ ውስጥ አምስት ስድስት ዓመት እስከ አስር ዓመት እዛ ይሄ ግዱድ ውትድርና አገራዊ አገልግሎት ውስጥ እድሜያቸውን አሳልፈው እንደ ባሪያ ተገዝተው መጥቶ እንደገና ሌላ ሀገር መጥተው እንደዚህ ታስረው፣ ምንም ነገር የሚያደርጉበት በሽታ ለበሽታ ሆነው በአንዳንድ እየሞቱ ነው። ሁለት ኦልሬዲ ሞተዋል። በቀደም የመጨረሻ ጊዜ የሞተው ልጅ ሀንድ አመት ልጅ ሀያ አመት ልጅ ነው። ባይዘወይ ይሄ ልጅ ትሬኒንግ የወታደር ትሬኒንግም አላረገም ነበር። አላረግኩም እኔ ሲቪል ነኝ እዛም ተደብቄ ያሳልፍ ያለሁ ብላቸው ነው ነው ወጣት ስለሆንኩ ሳታደርጋት አትመጣም ብለው አስሮብት ይኸው ከሶስት አመት እስር በኋላ በሀያ ዘጠኝ ጥር ሞተ ቱ ታውዘንድ ፎርቲን ማለት ነው ሁለት ሺህ አስራ አራት ስለዚህ አንድ በአንድ እየሞቱ ናቸው አንዱም እንደዚሁ ህክምና ሳያገኝ እባካችሁ እርዱኝ እያለ ሞቷል እሺ ወይዘሮ ኤልሳ ለሰጡኝ ቃል በሙሉ አመሰግናለሁ በጣም እያመሰገንኩኝ ነ አማርኛ ብዙ አልችልም፣ ጠፍቶብኛል። እንዴ በጣም ኮበዝ ከኔ በለጠ ነው የሚያወሩት። በእውነት እሺ መልካም እድል መልካም እድል ኤልሳ። ጩሩም የረሀብ አድማቸውን ዛሬም ለሶስተኛ ቀን ቀጥለዋል። ዛሬ በደረሰን ዜና ግን የጅቡቲ መንግስት ስደተኞቹን የሚቀበል ካለ አስረክባለሁ፣ ሆኖም በሀገሬ ውስጥ እንዲንቀሳቀሱ ግን አልፈቅድም ብሏል። በዚህም መሰረት የረሃብ አድመኛዋ ኤልሳ ጩኸታቸውን በተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት ፊት ለፊት ቀጥለዋል። የመንግስታቱ ድርጅት የሰብአዊ መብት አስከባሪ መስሪያ ቤትና ሌሎችም የመንግስታቱ ድርጅት ባለስልጣናት መጥተው እንዳነጋገሯቸውም ገልጸውልናል። ዜናውን የዜና ትንታኔውን ነም እስካሁን የተከታተላችሁት፣ ወደ እናንተ አስተያየቶች እንሸጋግራለን። በነጻው የስልክ መስመር 202 205 9942 የውስጥ መስመር 14 ከደረሱ መካከል ለሰዓቱ የመረጥ ናቸውን እናዳምጥ ሎ ዎች ውይይታችን ተከታትናላል። ስለ አንዱ ላይ አስመልክቶ ዶክተር በያን እና ሌሎችም ዶክተሮች የተሳተፉበት ሰንተናል። በጣም ደስ የሚል ነው። በርቱ ቀጥሎ እንላለን። በምቀጥለው ጊዜ በዚህ መልክት ስትመለሱ ስለ አንዱ ላይ የምታወያዩ ከሆነ ሌሎች ብሄር ብሔረሰቦች ደግሞ ምንላሉ? ስለዚህ ታሪካዊ ሁልት ትግራይ የምንላል፣ ስዳማ፣ ወላይታ፣ ሌሎች ብሄር ብሔረሰቦች ይሄንን ታሪክ እንዴት ነው የሚያዩት ብላችሁ ብታቀርቡ በጣም ደስ ላለምን። ይሄ ውይይት በኦሮሞና በአማራ መካከል ከተደረገ ጉዳዩ እነሱም ብቻ የመመለከት ነው መስለውና ሌሎችም ምን ላሉ አስተያየታቸው ወይ ደግሞ ይህን ታሪክ እንዴት ነው የሚያዩት፣ ይሄ ግፍ በእውነት ተፈጽሟ አልተፈጸመም ተብሎ እንዲጣራ እነሱ ቢሳተፉበት በጣም ደስ የሚል ነው። በተረፈ ጥሩ ነው። ምርቱ ቀጥሎ እናያለን። አመሰግናለሁ። ሰላም ጤና ይስጥልኝ። ይህ ጥያቄ ለትዝታ በላቸው ነው። ትዝታ፣ ይህንን ፕሮግራም የአጼ ምኒልክን የዘመቻ በተመለከተ ያቀረቡት ትልቅ እንዳው ትምህርታዊ የሆነ ፕሮግራም ሊቀጥል ይገባል። በተረፈ ደግሞ የኦሮሞ ሕዝብ በዛሬዋ ኢትዮጵያ በሚባለው ክልል ውስጥ ብቻ ሳይሆን ሰፍሮ ያለው በኢስተርን አፍሪካ ውስጥ ነው እንበል። ለምሳሌ ከሞምባሳ በታች ስንሄድ ወደ ታንዛኒያ ድንበር ኦርማ የሚባሉ ኦሮሞዎች አሉ። እንዲሁ ደግሞ ገሪ የሚባሉ ኦሮሞዎች አሉ። ኦሮምኛ የሚናገሩ አፋን ኦሮሞ የሚናገሩ ገብራዎች አሉ፣ ቦረናዎች አሉ። ኬንያ ውስጥ እስከዛ ድረስ ይዘልቃል። ይህ አሰፋፈርስ ከታሪክ አንጻር እንዴት ኦሮሞ ይሄንን የኢስት አፍሪካ አጠቃላይ እንግዲህ ከታንዛኒያ ድንበር እስከ ትግራይ ድረስ የሆነውን አሰፋፈር ታሪክ አመጣቱን እስኪ አንዳንድ ምሁራኖችን ጠይቀው ቢያቀርቡልን በጣም እናመሰግናለን። ትዝታ አስተያየት የላካችሁልንን ሁሉ እናመሰግናለን። ተዘዋዋሪው መስመራችን እንደገና ለማስታወስ 2022059942 የውስጥ መስመር 14 ነው። በኢሜል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። በእጅ ስልካችሁ ለማዳመጥ ደግሞ አዲሱ ቪኦኤ ዳት ሆን ዳት ሞቢ ኤምኦቢአይ ነው እና ደውሉ፣ አድምጡን። የሙዚቃ ረፍት ነው። የሙዚቃ ረፍት አሁን፣ የሙዚቃ ረፍት አይኖረንም። ምናልባት ፕሮዲሰራችን ደሳለኝ ረፍቱን ተውና ወደ አርስተ ዜናው ሂዱ እያለን ነው የሙዚቃ በሶማሊያ የመንግስቱና የአፍሪካ ህብረት የአሚሶም ወታደሮች ኤልቡር የሚሏትን ከተማ አልሸባብን አስለቅቀው ተቆጣጥረዋል። ኤልቡር በማዕከላዊ ሶማሊያ ከአልሸባብ ጠንካራ ይዞታዎች አንዷ እንደነበረች ተጠቁሟል። የተባበሩት መንግስታት ድርጅት በሱዳንና በደቡብ ሱዳን ለረሃብ የተጋለጡ ሚሊዮኖችን ለመርዳት እየተጣጣረ ባለበት በአሁኑ ወቅት ለአስቸኳይ እርዳታው የሚውል እጅግ ከፍተኛ የገንዘብ እጥረት እንደገጠመው አስታውቋል። በማዕከላዊ አፍሪካ ሪፑብሊክ የሚገኘው የአፍሪካ ሰላም አስከባሪ ኃይል በምህጻር በእንግሊዝኛው ሚስካ የሚባለው ጸረ ባላካ የተባሉትን ሚሊሺያዎች ከአሁን በኋላ የምንመለከታቸው በጠላትነት ነው ሲል አስታወቀ። ዓለም አቀፉ ማህበረሰብ የክራይሚያ ልሳነ ምድርን ወደ ግዛቷ የጠቀለለችውን ሩሲያን ለማግለል በቁርጠኝነት አንድ ሆኖ ቆሟል ሲሉ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ተናገሩ። ጉዳዩ አውሮፓ የሚያስፈልጋትን የኃይል አቅርቦት ሌላ አማራጭ ምንጭ መፈለግ እንዳለባት አጉልቶ የሚያስገነዝብ መሆኑንም ፕሬዚዳንቱ ጠቁመዋል። በተዛመደ ዜና ሩሲያ ይህን በማድረጓ ምክንያት ከምዕራባውያን ጋር የያዘችው ፍጥጫ የሚባባስ ከሆነ ቀድሞውንም የተዳከመው ኢኮኖሚዋ ዘንድሮ ይብሱን ይደቃል ሲል የዓለም ባንክ ከድምዳሜ ላይ መድረሱን ዛሬ ረቡዕ ባወጣው አዲስ ሪፖርት አስታውቋል። በመጨረሻም ህንድ ውቅያኖስ ላይ ሳይወድቅ እንዳልቀረ የተነገረው የማሌዥያው አየር መንገድ ንብረት የሆነው አውሮፕላን ክፍሎች ሊሆኑ ይችላሉ የተባሉ 122 ተጨማሪ አካላትን የሚያሳይ የሳተላይት ምስል መተንተኑን የማሌዥያ መንግሥት አስታውቋል። አርዕስተ ዜናው ይሄው ነው። የምሽቱን አርስተ ዜና ነበረ ያደመጣችሁት። አሁን ወደ ሁለተኛው አጋማሽ አልፈናል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዓለም አቀፍ ፕሮግራም ጋባዥነት ወዲህ ወደ ዋሽንግተን ይመጡበት የነበረው ጉዞ በኢትዮጵያ የኢሚግሬሽንና ደህንነት ባለስልጣናት ተስተጓጎለብኝ ሲሉ አንድ የተቃዋሚው ሰማያዊ ፓርቲ መሪ ከሰዋል። ጉዞዬን ለማስተጓጎል ሆን ተብሎ የተወሰደ እርምጃ ነው ሲሉ የከሰሱትን የፓርቲውን ሊቀመንበር አቶ ይልቃል ጌትነትን በስልክ ያነጋገራቸው አሉላ ከበደ ነው። እንሆ አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር፣ ወዲህ ወደ ዩናይት ስቴትስ ሊመጡበት የነበረው ጉዞ በኢትዮጵያ የኢሚግሬሽንና ደህንነት ባለስልጣን እንደተስተጓጎሎበት የገለጹበትን ዘገባ ተመልክቻለሁ። በቅድሚያ እስኪ የሆነውን የተፈጸመውን በአጭሩ ይግለጹልን። በአሜሪካ መንግስት ስቴት ዲፓርትመንት ኢንተርናሽናል ቪዚተርስ ፕሮግራም በሚባል ወጣት መሪዎች እና ፖቴንሽያሊ መሪ የሆነ በሚባሉ ሰዎች ለሶስት ሳምንት የሚሰጥ ፕሮግራም ነበረ እና በዛ ፕሮግራም ለመሳተፍ ሙሉ ወጪንም የጉዞው ቪዛ እና የመሳሰሉትን ተሟልቶ አርብ ዕለት አምስት ሰዓት ከአርባ አምስት ላይ በሉፍታንዛ ጀርመን አየር መንገድ በረራ ነበረኝ ባልታሰበ ሁኔታ ሁሉን ነገር ጨርሼ ቦርዲንግ ባስ ካለፍኩ በኋላ በኢሚግሬሽን እና ደንስ ሰዎች የሚፈልጉኝ ነገረኝ ፎቶዎች ወሰዱ፣ ፓስፖርቴን ወሰዱ። ለሶስት ተኩል ሰዓት ያህል የሆነ ቦታ ካቆዩ በኋላ የት ነው? የሆነ ቦታ ማለት እዛው አውሮፕላን ጣቢያ፣ ወደ ኢሚግሬሽን እና ደህንነት እንደ ቢሮ የሚጠቀሙበት ቦታ ይመስለኛል። ሶስት በአራት ክፍል ውስጥ ለብቻ ነው ያቆዩኝ። ሻንጣ ኦልሬዲ ገብቷል አውሮፕላን ውስጥ። ለጉዞ ያስኳቸው አንዳንድ እቃዎች እና ዶክሜንቶች ያስኩባት መጠነኛ ሻንጣ አለችኝ፣ የማነበው መጽሐፍ ምናምን። ያንን ተቀብለው ለብቻ አደረጉት፣ እኔን ለብቻ ቆዩኝ። ወደ ሶስት ሰዓት ተኩል ከቆዩ በኋላ ፓስፖርቴን ሲመልሱልኝ መሄድ አትችልም፣ ከፓስፖርት ውስጥ አንድ ገጽ ጎድሏል እና የጎደለበትን ምክንያት ሳናውቅ መጓዝ አትችልም አሉኝ። አየው ተቀዷል፣ ተንከፍፏል ራሱ ስ አንድ ገጽ በግድ የወጣው እንደምታውቀው፣ ፓስፖርት በቀላሉ አንድ ወረቀት ለብቻ ማውጣት አትችልም። ነገር ግን ተገነጠለው ላይ ይታወቃል ሰው እንደቀደደ። እነሱም አሉኝ ስትመጣ ከማን ጋር ነው የመጣ የቀደደብህ ሰው አለ ፓስፖርትህን? ያሉኝ ሰው እንደቀደደው ተሾልኮ እንዳልወጣ ወይም ኢንቴርጅና እንዳልሆነ ያውቁታል። አራት አምስት ወሩ ነው ፓስፖርቴ። ይህንን ነገር መጀመሪያም ሳይነግሩኝ ሲሉ ነው እንደ ስበብ የነገሩኝ እንጂ፣ እንደ አይነት ችግር አለበት ብሎ መጀመሪያም መንገድ ነበረባቸው። እዛው ፍሮንት ዴስክ ላይ ቸክ ሲያረጉ ማለት ነው። ነገር መጨረሻ እንደ ስበብ አይነት ነው የነገሩኝ። እናንተ ናቸው የከደዳችሁት፣ የአሜሪካ መንግስት ተጋብዤ መሄድን የኢህአዴግ መንግስት ስላልወደደ ነው አልኳቸው። ምንም መልስ አልሰጡኝ። አሁን በቃ ከዚህ በኋላ ሻንታ ይመለስልሃል አየር መንገዱን ላይቃውጣሉ። አቶ ይልቃል ፓስፖርቶ በተወሰደ ጊዜ በመጨረሻ የሰጡት ምክንያት ከመገለጹ በፊት የሞሉት ቅጽ ለዚህ ጥያቄ የቀረበበትን የተነ የተነገሩት በጽፈት ቤቱ አሰራር የተደረገ ነገር አለ? ምንም የተነገረ ነገር የለም። መጀመሪያ ላይ እንደነገርኩ ቦርዲንግ ፓስ ላይ አስፈላጊዎችን ነገሮች ያሟላሁ የሚሄድበትን ቦታ የማርፍበትን ቦታ አሉኝ። ቦርዲንግ ፓስ ሰጥኝ። ሴኩሪቲ ላይ ሲሄድ ምንም የነገሩኝም ነገር የለም። ምንም ያሉት ነገር የለም። ለመጨረሻ ግን ቦርዲንግ ፓሱን ወሰደው። እኔን ይህንን ነገር ላለቆች ሪፖርት ሳደርግ የቀረበትን ምክንያት ስለምል ፈልገዋለ አልሰጠም ብሎ ቦርዲንግ ፓሱን ወሰደ። ከዛ ውጭ ምንም የነገሩኝም የፈረምኩትም የሆነም ነገር የለውም። አቶ ወደዚህ ወደ ዩናይት ስቴትስ ሊመጡ በውጭ ጉዳይ መስሪያ ቤት አማካኝነት የተጠሩበት እንደሆነ ገልጸዋል። የፕሮግራሙን ዝርዝር ለመመልከት እንደሞከርኩት መጋቢት 24 በአውሮፓውያን የዘመን አቆጣጠር ፕሮግራሙ የሚጀምርበትን ያስረዳል። ከጋበዘዎት ክፍል ጋር እንደምረዳው በአዲስ አበባ የሚገኘው ዩናይት ስቴትስ ኤምባሲ ጋር ነው ግንኙነቱና መምጣት ባለመቻሎ የተፈጠረውን ሁኔታ ያስረዱበት አጋጣሚ አለ። እነሱ በኩል ያደረጉት ካለ እሱን እንግዲህ ወዲያውኑ በዛው ሰዓት ጀምሮ ማታ ነበረ። ስልክ ማግኘት አልቻልም። ቴክስት አድርጌ ለሚመለከታቸው ሰዎች ሁሉ ነግሬያለሁ። ያው አሜሪካን ሀገር እዛ ፕሮግራሙን ፋሲሊቴት የሚያደርጉት ስቴት ዲፓርትመንት ውስጥ ያሉ ሰዎችም እዚህም ያሉት ጉዳዩን እንዳወቁትና እየተከታተሉት እንደሆነ እንደሚያሳውቁ ይነግረውኛል። ሪፖርት አድርጌያለሁ። አቶ ይልቃል፣ ወደኋላ ልመልሰው። ፓስፖርቶ በተወሰደ ጊዜ መታወቂያ ሌላ ተጨማሪ የተጠየቁበት የሚጓዙበትን ጉዞ አስመልክቶ ፓስፖርቱን የተቀበሎት የኢሚግሬሽንና ደህንነት ሰራተኞች ጠይቀዎታል። በዛ ሰዓት በሁለታችሁ መካከል የተደረገ ምልልስ አለ። አሁን አውቆኛል እ እዛ ቸክ የሚያደረገው ሲያውቅ ው ብዙ ጊዜ ሰዎች የሚጠቀሙበት ለአንዲት በመሆኑ የሀገር እንደ ታይትል ሊቆጠራል። ኢንጂነር ሰላም ነዎት አለኝ። ውስጥም ስገባ ከፓስፖርት ላይ ሲጽፍ ኢንጂነር ብዬ ሊጀምር አይደል ምናምን ብሎኛል። እና ወዲ አውቀውኛል። ዲዛይንድ ነው ምንም የሚያጠራጥር ነገር አይደለም። እኔ መሆኔን አውቀው ነው እንደዛ ያደረጉ። አነጋግሩ ገና ውስጥ እንደገቡና እቃውን እንደወሰዱ ሻንጣው እንዲመለስ ነው ሲያዝዙ የነበሩት። እዛ ውስጥ ገብቷል፣ ንገራቸው፣ ምን እንደሆነ አሳውቁ እያለ ልክ ያስተላልፍ ነበር። ሰውየው ቶሎ ሻንጣውን የሚመለስበትና እቃውን የሚቀርብበት አንድ ሰው ችግር ሲያጋጥመው ችግሩን ለመፍታት የሚያደርገው አይነት ዘዴ በምንም አይነት አይታይባቸውም ነበር። አስቀድሞ የተወሰነ አቋም የተወሰደበት ነገር እንደሆነ ምንም የሚታይ ነበር ፊታቸው ላይ አሉላ። ከዚያ በኋላ በመስሪያ ቤቱ፣ በፓርቲው በኩልም ሆነ በግሎ የሚመለከተውን የኢሚግሬሽንና ዜግነት ጉዳይ ዋና መምሪያንም ሆነ ሌሎች ክፍሎች ለማነጋገር፣ ለመጠየቅ ያደረጉት ጥረት ካለና በምላሹ የሚያገኙት ካለ ይግለጹልን። እንግዲህ ይህ ጉዞ ስኬጁል ሊሆን አንተም እንደተናገርከው በአሜሪካ መንግስት ነው ግብዣውም በረራውም የሆነው እኔ በተለየ ሁኔታ የራሴ ጉዞ ቢሆን አስተካክዬ ምን ችግሮችን ለመፍታት እናደርገው ነበር። የጉዞ ባህር ይህንን የሚፈጥር ስላደለኝ እኔ በግሌ ያደረግኩት ነገር የለም። የሆነው ነገር ቢኖር ፓርቲያችን ትልቁ የስልጣን አካል የሆነው ብሔራዊ ምክር ቤታችን ተሰብስቦ ያለው ነገር ለአየር መንገዳችንም ለሀገራችንም አዋራጅ ስለሆነ ይህን የፈጸሙ ሰዎች ለህግ እንዲቀርቡ የሚል መግለጫ አውጥቷል። ፓርቲው በአቋም ደረጃ ወስዶት። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ አሉላ፣ እግዜር ይስጥልኝ። እናመሰግናለን አሉላንም እንግዳችንንም። በነገራችን ላይ አቶ ይልቃል ጉዞዬን አስተጓጎሉብኝ ያሏቸውን በኢትዮጵያ የኢሚግሬሽንና ደህንነት ባለስልጣናትን ለማግኘት ያደረግነው ጥረት አልተሳካም። መልስ ከዛ እንዳገኘን እናቀርባለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የሴቶችና ቤተሰብ ፕሮግራም የሴቶችና የቤተሰብ ፕሮግራም ልክ ነው አይደለም? እንዴት አርገ ትሳሳትአለ? አጠገቦች ቁጭ አጠገቦች ቁጭ ብዬ እኮ ምን አለሽ? እና ምንድ ነው ዛሬ ድሽ ከምን የዛሬው ወደ መካከለኛው ምስራቅና ወደ ሌሎችም ሀገሮች ለስራ ስለሚሰደዱ ኢትዮጵያውያት ስላሉባቸው ችግሮች የሚያሰድዳቸውስ ምክንያት ምንድን ነው በሚለው ዙሪያ በሰፊው የተነጋገረ ጉባኤ ባለፈው ቅዳሜ እዚህ ዋሽንግተን አካባቢ ተካሂዶ ነበረ። የኢትዮጵያ ሴቶች መብት ማዕከል ስላካሄደው ሶስተኛው አመታዊ ጉባኤው እንዲያስረዱን የማዕከሉም ፕሬዝዳንት ዶክተር ማይገነት ሽፈራውን ጋብዣለሁ። ዶክተር ማይገነት አመሰግናለሁ። ወይዘሮ ቆንጂት የአሜሪካን ድምጽ ሬዲዮንም አመሰግናለሁ። በመካከለኛው ምስራቅ ያሉ ኢትዮጵያውያን ወገኖቻችን በተለይም ሴቶቹ ላይ የሚደርሰው ስቃይ በዓለም ደረጃ ለማስታዋወቅ መስራት ጀመር እንግዲህ ይሄ ሳውዲ አረቢያ ያለው ሁኔታ ከመፈጠሩ በፊት አስቀድሞ ነው አስቀድሞ ነው። አዎ። እና ብዙ ነገሮች መስራት ስንጀምር ያው ደግሞ የአሁን የሳውዲ አረቢያ ሁኔታ ተፈጠረ። ባለፈው አመት ያደረግነው ኮንፈረንስ በሴቶች ላይ የሚደርሰው ጥቃት ቫዮለንስ አገንስት ውመን ነበር። ይሄም በዩናይትድ ኔሽንስ ኮሚሽን የተነጋገሩበት ጉዳይ ስለነበር እኛም ያንን ይዘን ተነጋገር ነበር። በዚህኛው ኮንፈረንስ ግን በእኛ በኢትዮጵያውያኖች ላይ በደረሰው ሁኔታ ይሄንን ኢትዮጵያን ስደተኞች ሁኔታ የሚመለከት በተለይም በሴቶች ላይ የሚደርሰውን ብሶት የሚመለከት ይህን ኮንፈረንስ አዘጋጀን። በርከት ያሉ ተናጋሪዎች ነበሯችሁ፣ ጥናታዊ ጽሁፎችን የሚያቀርቡ ወጣቶችም እንደዚሁ። እስኪ ዘርዘር አድርገው ለአድማጮች ይግለጹልን። በእውነት በጣም የሚያስደስተው የታወቁ ምሁራን፣ ወጣት ምሁራኖች ያጠኑት፣ ሌሎች ሌሎችም ብዙ የተሳተፉበት ነው። የመጀመሪያው ተናጋሪዎቻችን ዶክተር ሚንጋ ነጋሽና ዶክተር ሳይድ ሀሰን ነበሩ። እነሱን በስካይፕ ከኮሎራዶና ከኬንታክ ያመጣ ናቸው። ስለ ኢትዮጵያ ኖች መሰደድ ምክንያቱ ምንድን ነው ከሀገራቸው እየወጡ የሚሰደዱበት፣ ሌላስ ሀገር ሄዶ ምን ለማድረግ ነው የሚፈልጉት የሚለውን በደንብ አስረዱን። ከዛ በኋላ የእኛ አባል የሆነችው ታድላ ደመቀ ብዙ ስለ ሴቶች የሰራች ነች። በኢትዮጵያም በሌላም ሀገር ያጠናች ሰው ነች። በሴቶች ላይ በተለየ የሚደርስባቸውን ሁኔታ ዝርዝር አስረዳች። እና ከዛ በኋላ በአሁኑ ጊዜ በምድል ውስጥ ያሉ ኢትዮጵያኖች ኖች ሁኔታቸው ምንድን ነው የሚለውን ነበር የተነጋገርንበት። እና እዛ ላይ ዳግማዊ መር የሚባል ፊልም የሚሰራ ወጣት ራሱ ስደተኛ የነበረ በሊቢያ በኩል አድርጎ የሄደው አዎ፣ አዎ በጣም የሚያሳዝን በእውነት የሚያሳዝን ሙቪ ነው የሰራው። ትንሽ አሳየን፣ ሰው በጣም ያለቀስ ነበር ስብሰባ ውስጥ። ከዛ በኋላ ደግሞ የተናገረው ራሱ በጣም በጣም የሚያሳዝን ነበር። ከዛ ጆሞ ታሪኩ የሚባል ወጣት እንደዚሁ ዓለም ባንክ የሚሰራ ነው። ኢትዮጵያውያኖች በአረብ ሀገር ውስጥ የት የት እንዳሉ ምን አይነት ሁኔታ እንደሚደርስባቸው ዌብሳይት ፈጥሮ በሱ ላይ እየሰራ ነው። እሱም አለሜ ደቻሳ የዛሬ ሁለት ዓመት አስታወሽ እንደሆነ በደረሰባት ሁኔታ በራሱ ተነሳስቶን እሱን አይቶ ይሄን የጀመረው በኢትዮጵያውያቱ ላይ የሚደርሱት ነገሮች መዘገብ አለባቸው፣ መያዝ አለባቸው፣ ሰነድ መሰብሰብ አለበት ከሚል ነበረ ተነስቶ ይናገር የነበረ ልክነች። እና ለዓለም አቀፍ ድርጅቶችም ስናቀርብ እንደዚህ አይነት መዝገብ ከሌለን ሊሰሙንም አይችሉም። ስለዚህ ጆሞ የሚያደርገው ያለው ይሄንን የት የት እንደሆነ ሀገሩ እየሰበሰበ ነውና በጣም ጥሩ ጥሩ ጥሩ ዝግጅት ነበር። ሌላም እንደዚሁ ኢትዮጵያዊት ወጣት በዚሁ በመካከለኛው ምስራቅ ስላሉት በቤት ሰራተኝነት ስለሚሄዱ ሴቶች ጥናት ያቀረበችም አንዲት ወጣት ነበረቻችሁ። አዎ ሰምተሻታል? መቼም የምትገርም ወጣት ነበረች። ሰምቻታለሁ። ሄለን አፈወርቅ ትባላለች። ኢትዮጵያ ውስጥ ስራ ነበረ፣ ከዛ በኋላ ለከፍተኛ ትምህርት ጀርመን ሀገር ይሄንኑም ጀርመን ሀገር የምታጠናው ስለ ማይግሬሽን ነው፣ እና ለጊዜው ኒውዮርክ ስለነበረች እሷን አግኝተና አመጣናት። ፀሐይ ፐብሊሸር ስፖንሰር አረገልን። ርዕስቷ ኢትዮጵያ ሴቶች በአረብ ሀገሮች ውስጥ የሚደርስባቸውን ሁኔታ ነው። በጣም በጣም የሚገርም ነበረ። በኢትዮጵያ ውስጥ ከስደት የተመለሱ ከፍልሰት የተመለሱ ወጣት ሴቶችን ለመርዳት የምታደርጉትንም እንቅስቃሴ በዚሁ ጉባኤ ላይ ለተሰብሳቢው አስረድታችሁ ነበር። አዎ፣ አንድ በጣም ትንሽ ፓይለት ፕሮጀክት ጀምረናል ኢትዮጵያ ውስጥ ኢትዮጵያውያኖች ችግር ምንድን ነው፣ በሀገራችን የሚባሉ አባይን በጭልፋ እንደሚባለው ነው። የእኛ ግን ይሄ ትንሽ ፓይለት ፕሮጀክት እንዴት አድርገን እንረዳለን፣ አውራት ብቻ ሳይሆን በተጨባጭ የምንረዳውን ነገር መኖር አለበት በሚል አንድ ፓይለት ፕሮጀክት ኢትዮጵያ ውስጥ ካለ ድርጅት ጋር መኖሪያ፣ ሕክምና፣ ስልጠና እንዲደርሳቸው አድርገናል። ስለሱ ቪዲዮ አሳሳይታ በዝርዝር አስረዳች። ዶክተር ማይገነት በተለይ ወጣቶቹ ዳግማዊ ይመር ዶኪመንታሪ ፊልም የሰራው ራሱም በሱዳን በሊቢያ አድርጎ ጣሊያን ሀገር የገባው እና ከዛ በኋላ የራሱንም አመጣጥ የሌሎችንም መሰል ወጣቶችን ስቃይ የሚተርክ ዶኪመንተሪ የሰራው ሄለን አፎወርቅን የመሳሰሉ ወጣቶች በመሳተፋቸው የተሰማዎትን ደስታ በስሜት ሲገልጹ ነበረ። ያው በጣም ምክንያቱም እኛ ብዙ አመት የሰራንበት ነው። በዚህ በአሁኑ ጊዜ ያሉት ወጣቶች ደግሞ ይሄንን በራሳቸው ተነሳስተው ስለ ሀገራቸው ሰው ብሶት ገብቷቸው ተነስተው የሚያደርጉት ነገር በጣም ያስደስተናል እና ይሄንን ከእኛ ጋር ብቻ ሳይሆን በግላቸው የሚሰሩትን ነገር እንደግፋለን። ወደ ሌላ ከመሄደ በፊት አንድ ነገር ልናገር ፈልጋለሁ። ዙሮ ቆንጅት ፕሮግራማችን ውስጥ አቶ ሰለሞን ጥላሁን የሚባል ኮንፍሊክት ሪዞሉሽን ያጠና ሰው ነበረ እና እሱ በሀገራችን ያለው ሁኔታ በውጭም ያለ ነው። ሰዎች በሚደርስብን ብሶት ግጭት ይመጣል እና ያንን ግጭት እንዴት ነው በሰላም የምናሳልፈው የሚለውን በጣም ጥሩ አድርጎ አስረዳ። ይሄን ለምንድን ነው ያነሳሁት? የእኛ ድርጅት የሰላም ድርጅት ነው። ስለ ነጻነት፣ ስለ መብት የምንታገለውም በሰላም ነው እና ይሄንን ትምህርት ወጣቶቹ ሲሰሙ በጣም ነው ደስ ያላቸው። እየመጡ አንዳንዶችም ነግረውኛል። ምክንያቱም በሀገራችን ውስጥ ያለውንም ሆነ በውጭ ያለውን ነገር ልንታገል ና ነጻነት ለማግኘት ምን ንችለው በሰላም ሲሆን ስለሆነ እሱ አስደስቷቸው ያነጋገሩኝ ሰዎች አሉ እና በመጨረሻ ላይ ያው እንዳየሹ ሪማ ካሉሽ የምትባል አንድ ሊቢያዊ በስካይፕ ከካሊፎርኒያ መታ ንግግር አድርጋለች። እሷ እነኝም ስደት በስደት ላይ ያሉ ሰዎች ዶሜስቲክ ወርከርስ እንደ ኢትዮጵያዊነች አይነቶቹን ጥቃት እንዳይደርስባቸው የምትከላከል ነች እና ይሄ የሚያሳየው ምንድን ነው በእነኝም አረብ ሀገሮች ውስጥ በጣም የሚቆጫቸው ፕሮግረሲቭ የሆኑ ሰዎች አሉ ከነሱ ጋር አብረን ካልሰራን ድረስ በዓለም ደረጃ ለማስታወቅ አንችልም። እና የእሷ እዛ ተገኝቶ ከኛ ጋር አብራ ሆና ሊቢያ ውስጥ የደረሰውን እንኳን እያወገዘች መናገሩ ትልቅ ነገር ነበር እና እሱም ራሱ አንድ በጣም ጥሩ ጥሩ ውጤት ያሳየ ነገር ነው። ይሄ ጉባኤ ወደ መጠናቀቂያው ገደማ ላይ እንዴት አድርገን ወደፊት እንንቀሳቀስ፣ ውጤት እንድናመጣ፣ እነዚህን በጉዳት ላይ ያሉ ኢትዮጵያውያን መርዳት እንድንችል እቅድ ባለው መንገድ እንንቀሳቀስ የሚለው ላይ ያተኮረ ውይይት ተካሂዶ ነበር። እስኪ ስለዚ፣ አዎ፣ በጣም እሱ ነበር። እንደውም በጣም ትልቁ ማውራት ብቻ ሳይሆን ምን እንስራ የሚለው ነበር እና በጣም ደስ የሚለው ነገር እነዚህ ወጣቶች ወደዛውኑ ሆኑ ታስክ ፎርስ አቋቁመዋል። ግብረ ኃይል አቋቁመ ግብረ ኃይል አቋቁመዋል። ይሄ ግብረ ኃይል ምንድን ነው የሚያደርገው እንዴት አድርገን ነው ይሄንን በተቀነባበረ መንገድ ልንታገለው ምንችለው ብለው ለምሳሌ አሁን ካቀዱት ውስጥ ኮንግሬሽናል ሂሪንግ እንዲኖር አሜሪካን ሀገር ውስጥ የዳግማዊን ፊልም እንደገና የኮንግረስ ሰዎችም ሆነ ጋብዘን ለማሳየት እንዴት ነው የምንችለው፣ በኢንተርናሽናል ደረጃ እንዴት ነው ሄደን ይህን ጉዳይ የምናመለክተው የሚለውም በሙሉ ዝርዝር ጽፈው ትላንትና ላኩልኝ። እና የእነሱ አሰራር ደግሞ ከኛ በጣም በጣም በፈጠነ መንገድ ነው። ይሄ ቴክኖሎጂ እውቀታችን፣ ሁሉ ነገር በጣም ከኛ በረቀቀ መንገድ ስለሆነ ይህንን ትላንትና ሲልኩል ልጅ መቼው ተሰብስበው ስንት ነገር ሰርተው እንደላኩ ሳይ በጣም ያፈጥናቸዋል በምን መንገድ ለመራመድ ወሰናችሁ በአጠቃላይ አዎ በአጠቃላይ እንግዲህ እንደ እኛ ደረጃ እኛ ውጭ ሀገር ያለነው ሰዎች ለማድረግ የምንችለው በአድቮካሲ ነው በመሟገጥ በትንዲሽ ሳይሆን በአለም ደረጃ ለምን እነኝ ሰዎች ጥቃት ይደርስባቸዋል ሰው በመሆናቸው እንኳን እንዴት እንደዚህ አይነት ጥቃት ይደርስባቸዋል? የእኛም ያገር መንግስት ደግሞ ተወቃሽ ነው ምክንያቱም በውጭ ሀገር የሚኖሩ ሰዎች እንዲጠበቁ ማድረግ ነው ይሄ ኤምባሲ። እኛ ከምናገኘው ሪፖርት በየሀገሩ ያሉ ኤምባሲዎች ኢትዮጵያኖችን አልረዱም እና ይሄ ነገር መስተካከል አለበት። እኛም የሀገራችንን መንግስት መጠየቅ አለብን እና በተቀነባበረ መንገድ የሀገራችን መንግስት ሁኔታውን የሚያስተካክልበትን ነገር እንጠይቃለን። በሌላም ደግሞ እነኚህ ይረዱ ሀገሮች ደግሞ የሚረዱትን ነገር እንዲመለከቱ የሰው ልጅ መብት መጠበቅ እንዳለበት ይሄንን ማሳወቅ አለበት። የሴቶች መብት መጠበቅ እንዳለበት በሀገራችንም ሆነ በውጭ ሀገር ላሉ ሰዎች ይሄ ነው እንግዲህ። አንዳንድ ነገሮች ብሬይንስቶርም የተደረጉት በእሱ ላይ እንግዲህ ያው ተሰብስበን ጥናት አድርገን ለመንቀሳቀስ ወስነናል። በጣም አመሰግናለሁ ዶክተር ማይገነት ሽፈራው። የሚቀጥለው አመት ደግሞ ከዚህ ጠንከር ያለ ነገር እንደምናይ ተስፋ አደርጋለሁ። በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። ደህና ዋል ጥሩ ዝግጅት ነው። እርግጠኛ ነኝ በዚሁ ብቻ አይቋጭም ይሄ ጉዳይ። ልክ ነው። ሙሉ ቀን የተካሄደ ውይይት እና ጥናታዊ መግለጫዎችም የተሰጡበት ነበር እና በቦታው ተገኝቻለሁኝ በመስተዋት ፕሮግራም እንግዲህ ሰፋ ያለውን ዝግጅት ደግሞ ይዘን እንቀርባለን። ጥሩ ነው። ሰሞኑን ቆንጅት ልብ ብለሻል ብዬ አስባለሁ። በርካታ የአሜሪካ መገናኛ ብዙኃን የሚዘግቡበት አንድ ዜና ሲያትል አካባቢ ደርሶ ብዙ ሕይወት ስለጠፋበት የመሬት መደርመስ ላንድ ስላይድ ዛሬም ነበር እና ምናልባት እዛ አካባቢ የእኛ አድማጮች ካሉ የሚጠቁሙን ነገር ካለ፣ እዛ አደጋ የደረሰባቸው ሰዎችም ካሉ ለማነጋገር ጥሩ አጋጣሚ ይሆናል። ልክ ነው። በዛ አካባቢ ሲያትል አካባቢ ያላችሁ እንግዲህ ድምጻችሁን አሰሙን። አዎ መልካም ነው። ወደ እናንተ አስተያየት እንሄድና ፕሮግራማችን እናጠቃልላለን። ከዛ ቀድሞም የእርሳ አንቀጽ ዝግጅቱ አለ፣ ግን ወደ እናንተ አስተያየት እናልፋለን። አሁን ሀይ ቪኦኤዎች እንደምንከረማችሁ። የዘወትር አድማጫችና ተሳታፊ መስነኝ ከካሊፎርኒያ በዚህ በአጼ ምኒሊክ ጉዳይ ላይ በተነሳው ውዝግብና ንግግር ጉዳይ ዶክተርና ፕሮፌሰር የተናገሩትን ነገር እየሰማሁ ነው ያለሁት። ሀሳባቸውን በጣም ወድጀዋለሁ። ምክንያቱም ዶክተሩና ፕሮፌሰሩ እየተናገሩ ያሉት ከታሪክ ምህዳር አንጻር ነው። እና አንዳንድ ጊዜ አድማጮቻችሁ የሚሰሙትን አስተያየት ስሰማ ትንሽ ቅር ይለኛል። ምክንያቱም አድማጮች የራሳቸውን ፍላጎት ወይም በውስጣቸው ያለውን ስሜት ሳይሆን ከሰዎቹ ንግግር ጋር እያስተያዩ መስማት ያለባቸው ወይም ያለብን ምንድን ነው ሊሉ እየፈለጉት ብለን ብንሰማ ጥሩ ነው። ምክንያቱም ከመፍትሄ ማፈላለግ አኳያ ሁለቱም እየሰጡ ያሉት ሀሳብ በጣም ወሳኝ ና ጠቃሚ ነው። ሀገሪቱ ወደፊት እንድትሄድ ና እንድትገሰግስ የእያንዳንዳችን ተሳትፎ ና አስተሳሰብ ከበጎ ሕሊና የሚመነጩ ከሆኑ አገሪቱን ና ሕዝቡን ስለሚጠቅሙ እሰየው ያስብላል። አለበለዛ ግን ጎጂ ነው የሆነው። እና ባካችው አድማጮች የሆንን ሁላችን ከራሳችን ስሜት ተነስተን ሳይሆን ሰዎቹ ሊሉ የፈለጉትን ነገር ሰምተን ብን አስተያየት ብንሰጥ መልካም ይመስለኛል። አመሰግናለሁ። ሰላም ቪኦኤ ጋዜጠኞች እጅጉን እጅጉን እና መሰግናቸዋለን። በተለይ ወይዘሮ ትዝታን። ይሄ ልትፈታ ሊከፈት የሚገባ ድርድር ሊደረግበት የሚገባ ጉዳይ ነው። በፈረንጆች አቆጣጠር በጀንዋሪ ስድስት በሺህ ዘጠኝ መቶ ሰማንያ ሰባት ጀንዋሪ ስድስት የተካሄደው የጨለንቆ ሎላ እና የጨለንቆ ጨሊ ጦርነቶች ላይ ያለቁትን ሰማዕታት ለመዘከር በሐረር ከተማ ያው አመታዊ በዓል ይከበራል። እንደምታውቀው ሰሞኑን አክብረን ነበር። ይህንን እንዳው በዚህ አጋጣሚ ማስጨበጣችሁ ተገቢ ነው። እኔ በበኩሌ ዶክተሩ ባሉት አልስማማም ምክንያቱም የሰው ሕይወት የሰው ሕይወት የራሴ ሰው ያደረገው ጥሩ ነው፣ ቅዱስ ነው፣ ፈረንጅ ያደረገው ደግሞ ክፉ ነው የሚል አይነት አባባል ይመስለኛል። ከሀቅ አኳያ ብንናገር መልካም ነው ራለን እና እንግዲህ ደና ሆኖ መልካም አስተያየት የሰጣችሁንን አድማጮቻችንን በጣም አድርገን እናመሰግናለን። አድማጮች ጥቂት ደቂቃዎች ቀርተውናል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ሩሲያ ክሪሚያን ከግዛቷ ጋር ለማጠቃለል የምታደርገውን ጥረት ታወግዛለች፣ ዓለም አቀፍ ሕግን ይጥሳልና። በቅርቡ በክሪሚያ ለተካሄደው ሕዝበ ውሳኔ ምላሽ ፕሬዚደንት ባራክ ኦባማ ማዕቀቦችን እንደጣሉ አስታውቀዋል። የኡክራይን ሉዓላዊነትንና የግዛት አንድነትን ዲሞክራሲያዊ ሂደትን ወይም ተቋማትን አደጋ ላይ ጥለዋል በተባሉት ግለሰቦች ላይ ተከታታይ ማዕቀቦችን እንደጣሉ ነው ፕሬዚደንት ኦባማ ያስታወቁት። ፕሬዚደንት ኦባማ ሩሲያ በኡክራይን በምታደርገው እንቅስቃሴ ላይ እያተኮረ አዲስ ትዕዛዝም ፈርመዋል። በሩሲያ ወታደራዊ ዘርፍ በሚሰሩ አካላትና ግለሰቦች ላይ እንዲሁም ለከፍተኛ የመንግስት ባለስልጣኖች ቁሳዊ ድጋፍ በሚያቀርቡ ግለሰቦችም ላይ ማዕቀብ እንዲጣል አዘዋል። ዩናይትድ ስቴትስ በሩሲያ ላይ እንደ አስፈላጊነቱ ማዕቀብ መጣሉን ለመቀጠል ዝግጁ ናት። ዩናይትድ ስቴትስ በሩሲያ ላይ ማዕቀብ ከጣሉት አውሮፓውያን አጋሮቿ ጋር መምከሩን ትቀጥላለች። የኔቶ ማለት የሰሜን አትላንቲክ አልኪዳን ሀገሮች ድርጅት አጋር እንደመሆናችን መጠን አሉ ፕሬዚደንት ኦባማ፣ ለጋራ መከላከያችን ቁርጠኞች ነን። እንገፋበታለን። ሩሲያ በትንኮሳ ተግባሯ ብትቀጥል ከመገለል እና በዓለም ያላትን ቦታ ከመቀነስ በስተቀር የምትጠቀመው ነገር የለም ብለዋል ፕሬዚደንት ኦባማ። ዓለም አቀፉ ማህበረሰብ ማንኛውንም የዩክራይን ሉዓላዊነትና የግዛት አንድነት የሚጥስ ተግባር በመቃወም አብሮ መቆሙን ይቀጥላል። ሩሲያ በዩክራይን ላይ የወታደራዊ ጣልቃ ገብነት ተግባር ብትቀጥል የዲፕሎማሲያዊ መገለል እየጸናባት እንዲሄድ ያደርጋል፣ የምጣኔ ሀብቷም በበለጠ ይጎዳል። ዩናይትድ ስቴትስ ከዩክራይን ህዝብና የራሳቸውን ዕድል በራሳቸው ለመወሰን ካላቸው መብት ጋር ትቆማለች። አንዲት ሀገር የሌላውን ግዛት በኃይል ስትይዝ ዩናይትድ ስቴትስ ከዓለም አቀፍ ማህበረሰብ ጋር በመሆን ዝም ብላ አታይም። መላ የዓለም አቀፍ ማህበረሰብ አባላት የኡክራይን ሕዝብንና የሀገሪቱን ሉዓላዊነትንና ግዛታዊ አንድነትን በመደገፍ ረገድ አብረው እንዲቆሙ፣ በሩሲያ ላይም ሊጎዳት የሚችል ተጨባጭ እርምጃ እንዲወስዱ ዩናይትድ ስቴትስ ጥሪ ታደርጋለች ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የእኛም ዝግጅት በዚሁ በቃ። የናይል ሳት አድማጮች ተሰምተን አልተሰምተን እንደሆነ ላኩልን። አስተያየቶች በእኛ በኩል ደህናደሩ ነገ እንገናኛለን። የትግርኛ ቋንቋ ስርጭት ይቀጥላል።